ዓለም አቀፉ የገንዘብ ተቋም አይምኤፍ እና የኢትዮጵያ መንግስት የአመት ሶስት ነጥብ አራት ቢሊዮን ዶላር የብድር ዝግጅት የመጀመሪያ ግምገማ ለማጠናቀቅ በሚያስችሉ የኢኮኖሚ ፖሊሲዎች ላይ ከስምነት መድረሳቸውን ተቋሙ ባለፈው አርባ አስታውቋል። ግምገማው ሲጠናቀቅ ኢትዮጵያ ወደ ሶስት መቶ አርባ አምስት ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ እንድታገኝ ያደርጋታል ሲልም አይምኤፍ ገልጿል። የብርን የመግዛት አቅም ካዳከመው የኢኮኖሚ ማሻሻያ ሁለት ወር በኋላ በተሰጠው የገንዘብ ተቋም መግለጫ የማሻሻያ ትግበራው በጥሩ ሁኔታ እየደ ነው ሲልም ገልጿል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው የፋይናንስና መጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ የኢትዮጵያ ኢኮኖሚ ከማሻሻያው በኋላ ያለበት ሁኔታ ለመገምገም ጊዜው ገና ነው ብለዋል። ዶክተር አብዱል መናን የዶላርን ምንዛሬ በገበያ እንዲወሰን ካደረገው የፖሊሲ ትግበራ በኋላ የኢትዮጵያ ኢኮኖሚ ያለበት ሁኔታ የግል ግምገማቸውን በመግለጽ ይጀምራሉ። ትክክል ነው። የኢትዮጵያ አዲሱን የ ውጭ ምንዛሪ ስርዓት ፈረንጆች አቆጣጠር በጁላይ ዘጠኝ ነው የጀመረው ማለት ነው። አሁን ሁለት ወረው ማለት ነው። እና መጀመሪያ በጣም አጠቃላይ ፍርሃት ነበረ። ምናልባት ሁለት ሳምንት፣ ሶስት ሳምንት አካባቢ በጣም በጣም ከፍተኛ የሆነ ፍርሃት ነበረ። እና አሁን ደግሞ አጠቃላይ ከሚዲያም ጉዳዩ የጠፋና የቀዘቀዘ ይመስላል። እና ኦፍኮርስ የዋጋ ግሽበት ላይ በተወሰነ ደረጃ ለውጥ ታይቷል። ከዚህ በፊትም ሲባል እንደነበረው አንድም መከራከሪያ ዓለም አቀፍ የገንዘብ ተቋም አይኤምኤፍም ወርልድ ባንክም ሲያቀርበው የነበረው መከራከሪያ የአገሪቱ የገበያ ሁኔታ የትይዩ ገበያን የውጭ ምንዛሪ ያንጸባርቃል፣ ስለዚህ ያናህል ተጽዕኖ አይኖረውም የሚል ክርክር ሲያቀርቡ ነበረ እና በተወሰነ ደረጃ እውነት እንደሆነ አሳይቷል። ግን ይሄም ሲባል የዋጋ ግሽበት ላይ ምንም አልታየም ማለት አይደለም። ምን ማለት ነው? የመጀመሪያው የመጀመሪያው ምን ማለት ነው? ትልቁ መከራከሪያ ምንድን ነው? ኢትዮጵያ በገበያ የሚመራ የውጭ ምንዛሪ ስርዓት አገሪቱ ውስጥ ከጀመረች ብዙ ሰው ፍርሃቱ የነበረው ውጭ ሀገር የሚመጡ እቃዎች አጠቃላይ ይወደዳሉ የሚል ፍርሃት ነበረ። ዓለም አቀፍ የገንዘብ ተቋማት ደግሞ የሚሉት በወቅቱ የገበያ ዋጋው ራሱ የትይዩ ገበያን ዋጋ ነው የሚያንጸባረቀው። ከውጭ ሀገር የሚመጡ እቃዎች ዋጋቸው ያው አስመጪዎቹ በባንክ ተመን ሳይሆን በውጭ ገበያ ተመን ስለሆነ የሚያመጣው ተጽዕኖ አይኖርም የሚል መከራከሪያ አቅርበው ነበረ። በተወሰነ ደረጃ እውነት ነው፣ ግን እንደ ነዳጅ ያሉ ነገር በምንመለከትበት ጊዜ ገና ውጤቱ አልታየም። ለምን? የኢትዮጵያ መንግስት ወይም የኢትዮጵያ ነዳጅ ድርጅት አሁን ነዳጅ የሚያስመጣው በልዩ ሁኔታ በበፊት በነበረው ተመን ተሰጥቶት ነው። ገንዘብ ለአንድ ለሶስት ወር አሁን ከአሁን ከሁለት ከሶስት ወር በኋላ የምናያቸው ብዙ ለውጦች ይኖራሉ የሚል ግምት አለኝ። ብዙ ደግሞ በይፋ ያልወጡ አሉ። ለምሳሌ የባንኮች ሁኔታ ገና ሪፖርት የለም። ንግድ ባንክ ምን እንደሆነ፣ የኢትዮጵያ መንግስት የውጭ እዳ በብር ምን እንደሆነ እንደዚህ በሪፖርት ያልተነገሩ ነገሮች አሉ እና እነሱን ወደፊት የምናያቸው ይሆናል። አይምኤፍ በሰጠው በዚህ መጀመሪያ በሰጠው መግለጫ ላይ ሂደቶችን በጥሩ ሁኔታ እየሄዱ ነው የሚልም ሀሳብ ስላለው በአይምኤፍ በሰጠው መግለጫ ላይ የእርሶ ሀሳብ ምንድን ነው? ትክክል ነው። አይ ኤም ኤፍ እንደው በቀላል ቋንቋ ኮሽታም ሳይሰማ አይነት የሚል መልእክት ያለው ይመስላል። ባለፈው አርብ ለታ ያወጣው መግለጫ የሆነ ከባድ የሆነ ኢኮኖሚው ላይ ችግር ሳይፈጠር የውጭ ምንዛሬ ስርዓቱ እየሄደ ነው የሚል ነው። እኔ ደግሞ በጣም እንደዛን አይነት በርግጥም ምንም እንደው የከፋ ኢኮኖሚ ችግር የመጣ ነገር የለም። በተወሰነ ደረጃ የዋጋ ግሽበት ጨምሯል፣ ግን አሁን ገና ነው ለመናገር። እንደተባለውም ትክክል ነው፣ ትይዩ ገበያው እና በዋና ገበያው መካከል በጣም ጠቧል። ይሄም ስልህ ግን የትይዩ ገበያ ዋጋ እየጨመረ አይደለም ማለት አይደለም። እኔ ራሴ የምኖርበት እንግሊዝ ሀገር በሚገርም ሁኔታ ከአዲስ ዓመት በኋላ የፓውንድ የመግዣ በትይዩ ገበያ ኦንላይን አፕሊኬሽኖች አሉ አይደል፣ በጣም በከፍተኛ ሁኔታ ጨምሯል። የዶላርም ጉዳይ እንደዛ ነው የምንሰማው የጨመረው እና አሁን አንዳንድ ምልክቶች እየታዩ ነው፣ ግን ወደፊት ደግሞ የበለጠ ምና ይሆናል። ግን የአይኤምኤፍ ግምገማ ጥሩ ነው ብዙም የከፋ ችግር የለም የሚል ነው ግን አጠቃላይ ግን ለመገምገምና ጥሩ ነው አይደለም የሚለው በጣም ገና ነው፣ ትንሽ ጊዜ የሚፈልግ ጉዳይ ነው። የአይኤምኤፍ ሶስት መቶ አርባ አምስት ሚሊዮን ዶላር የሚጠጋ ገንዘብ ድጋፍ እንድታገኝ ተጨማሪ ድጋፍ ከባለፈው፣ ትክክል ነው አንድ ቢሊዮን ዶላር በላይ የሚለው ምናልባት እሱ ሶስት መቶ አርባ አምስት ቢሊዮን ዶላሩ በኢኮኖሚ ውስጥ የሚፈጥረው ነገር ይኖራል። ትክክል ነው። አየህ አይኤምኤፍ ሶስት ነጥብ አራት ቢሊዮን አይደለም ከኢትዮጵያ ጋር የተስማማው በአንድ ጊዜ የሚሰጥ ገንዘብ አይደለም፣ በሂደት ነው የሚሰጠው። የመጀመሪያውን ኢትዮጵያ ወዲያው አንድ ቢሊዮን ዶላር አገኝታለች። ከዛ በኋላ ደግሞ የኢትዮጵያ የኢኮኖሚ ማሻሻያዋን አተገባበር እየታየ በየጊዜው ገንዘብ ይለቀቅላታል። የውጭ ምንዛሪ ስርዓቱ ተተግብሯል። ብሔራዊ ባንክ የወለድን መሰረት ያደረገ የገንዘብ ፖሊሲ በተግባር ጀምሯል። በባንኮች መካከል ያለ የገንዘብ ገበያን በተመለከተ መመሪያ አውጥቷል እና ሌሎችም በጣም በብዛት መመሪያዎች ወጥተው ነበር እና በሂደት እየታየ ስለሆነ አሁን ይሄኛው ይለቀቃል ማለት ነው። አሁን ለምሳሌ የውጭ ምንዛሪ እጥረት ቢፈጠርና እንደው ሆነ ከፍተኛ ፍላጎት ቢፈጠርና የውጭ ምንዛሬ ይኖር እናሬ ማለት ነገር ቢኖር ብሔራዊ ባንክ እንዳለፈው የዛሬ ወር ከአስራ አምስት ቀን ጣልቃ እንደገባው ጨረታ በማውጣት ገበያ የማረጋጋት ሁኔታ ይኖራል። ለሌሎች ጉዳዮች የውጭ ምንዛሬ ቢያስፈልግ ይሄ የተወሰነ ደረጃ ይረዳል። እንደዚሁም የመንግስት በጀት ጉድለት በከፍተኛ ሁኔታ ቢፈጠር ያንያን ለመሸፈን ይጠቅማል። ይሄ ገንዘብ የአይምኤፍ ግምገማ እነርሶ ቅድም አንስተውልኝ ነበር። የአይምኤፍ ግምገማ በእርግጥ በአንድ በኩል አሁን ሁኔታዎቹ የኢኮኖሚ ማሻሻያዎቹ በታሰቡ መልኩ እየሄዱ ናቸው የሚል ምላሽ ሰጥቷል። በሌላ በኩል እርስዎም ባለፈው ስጋቱን አንስተው ነበር። ሌሎች ባለሙያዎችም ይህን የአይኤምኤፍን ቅድመ ሁኔታዎች መተግበር ገና ችግሮቹ የሚታዩት ቆይተው ነው፣ በማህበረሰቡ ላይ የሚፈጥረው የራሱን ጫና ይኖራል፣ መንግስት እንዳለ ተቀብሎ መተግበሩ የሚልም ሀሳቦች ሰምተን ነበርና ምናልባት የአይኤምኤፍ ነገሮች በጥሩ ሁኔታ እየሄዱ ነው የሚለው መግለጫ ከእነዚህ ስጋቶች ጋር ተያይዞ የሚያስነሳው ነገር ይኖር ይሆን? አየህ አይኤምኤፍ በየጊዜው ግምገማ ማካሄድ አለበት። በየጊዜው ሲገመግም እስካሁን ባካሄደው ግምገማ እስካሁን ሁለት ወር ነው። የሁለት ወሩ ግምገማ ሲያካሄድ የከፋ የኢኮኖሚ ችግር የተከሰተ ነገር የለም። ትክክል ነው። ምንም ጥያቄ የለውም። እና ከዛ ከግምገማው በመነሳት የሚሰጡ አስተያየት ማንም ሰው የሚያስማማ ነው። ግን አጠቃላይ ፓኬጁ ችግር አይፈጥርም ማለት አይደለም። ወደፊት አሁን የነዳጅ ጉዳይ በቀላሉ ልንገረ በበፊት የውጭ ምንዛሬ ተመን ነው ነዳጅ እንደው በሪፖርተር ጋዜጣ ላይ እንዳነበብኩት አንድ ሁለት ሳምንት አካባቢ ስድስት መቶ ሰባ ሚሊዮን ዶላር ለሶስት ወር የሚሆን ነዳጅ በበፊቱ ተመን የተሰጠው የኢትዮጵያ ነዳጅ ድርጅት። አሁን ይሄ ሶስት ወሩ በሚያልቀበት ሰዓት የነዳጅ ዋጋ ስንት ነው የሚሆነው? በአንድ መቶ አስራ ምናምን ብር ዶላር ተገዝቶ ማለት ነው። አየህ እንደዚህ በጣም ሊያሳስትህ ይችላል። እንደዚህ እንደዚህን አይነት ነገሮች አሁን ከአሁን ከወርና ከወር ከአስራ አምስት ቀን በኋላ የነዳጅ ዋጋ ምን እንደሚሆን የምንመለከተው ይሆናል እና ትክክል ነው። በአይ ኤም ኤፍ ግምገማ መሰረት እስካሁን ያለው ሁኔታ ሰላም ነው፣ ግን አጠቃላይ ደግሞ ችግር አይፈጥርም የሚል ድምዳሜ እንዳይወስድን የኑሮ ሁኔታውን ቅድም አነስተው ነበር፣ ማህበረሰቡ ላይ የሚፈጥረው ጫና ቅድም አሁንም የነዳጁን ጉዳይ ያነሱትና እንዲ ማህበረሰቡ ላይ የሚፈጥረው የኑሮ ሁኔታው ላይ የሚፈጥረው የዋጋ ንረቱን እንዲሁም መንግስት፣ ደግሞ በአንድ በኩል አረጋጋበታሉ ተጨማሪ ብሮችን በበጀት ጭማሪ በኩል ወይም በሌሎች መልኩ አሉኝ ሲል ነበርና እንዲ እነሱንም በትክክል ተግብሯል ወይም ምክንያቱም ማህበረሰቡ የኑሮ ውድነቱን አሁን እያነሳው ያለው ነገር አለ የዋጋ ንረቶችን በተመለከተ፣ የዋጋ ጭማሪዎችን መንግስትም ጣልቃ ገባበታል ያለውን በተመለከተ የእርስዎ ምልከታ ምንድን ነው? ትክክል ነው። እኔ በቅርቡ ነበርኩኝ እንደው ከመጣሁ ከአዲስ አበባ አንድ ሳምንት ነው ዛሬ። እና የዋጋ ንረቱ የሚታይ ነው። በጣም በጣም የሚያስደደግጥ ነው። አንደኛው የዋጋ ንረቱን ለማቋቋም እንዲያስችል ተብሎ መንግስት ያሰበው የደሞዝ ጭማሪ ጉዳይ ነው ሲባል የነበረው፣ እስካሁን የተጨበጠ ነገር ምንም ነገር የተሰራ አይመስለኝም። ይህንን ጉዳይ ከአይ ኤም ኤፍ ጋር የተስማሙ ጉዳይ አንደኛው ደግሞ ኢኮኖሚ ማሻሻያው ጉዳት የሚያደርስባቸውን የኢኮኖሚ ጉዳት የሚያደርስባቸው የህብረተሰብ ክፍሎችን መደገፍ የሚል ነው እና መንግስት በፍጥነት እሱ ጉዳይ ላይ መስራት መቻል አለበት። ፕሬቶር መቼስ በቂ ጊዜ ይመስለኛል። ህብረተሰቡ የኑሮ ውድነት የሚያገኘው እለት ተለት ነው። ጊዜ የሚሰጥ ጉዳይ ስላልሆነ መጀመሪያ መታሰብ ነበረበት። እንደው እንደ አንዳንድ የኛ ሀገር ጉዳይ ሆኖ ነው እንጂ የኢኮኖሚ ማሻሻያ ስታስብ የሚከተለው ነገር ይታወቃልና ቀድሞ ዝግጅት ቢደረግ ኖሮ ይህን ያህልም ጊዜም አይፈጅም ነበር። ምናልባት ዶክተር የመጨረሻ እንደው አሁንም ነገሮቹ በዚህ መልኩ የሚሄዱበት መንገድ ማህበረሰቡን በተለይ ታች ያለው ማህበረሰብን ሳይጎዳ ነገሮች የሚስተካከሉበት መንገድ ሊፈጠር ያልታዩ ናቸው፣ ሊደረጉ ይገባል የሚሏቸው ነገሮች ካሉ እንደ መጨረሻ እናንሳ። እንደው ጥሩ መንግስት ሊመሰገን የሚገባው በጣም ጠበቅ ያለ የገንዘብ ፖሊሲ መከተሉ፣ ነገሮች የከፉ እንዳይሆኑ አድርገዋቸዋል። እንደው ልል የሆነ የገንዘብ ፖሊሲ ሊከተል ኖሮ፣ በጣም አስቸጋሪ ሁኔታ ነበር የሚፈጠረው። እሱኛው ላይ በጣም የሚመሰገን ነው። አሁንም መንግስት በጣም የኢኮኖሚ ሁኔታውን በጣም እንዳያዘናጋው ብዬ ፈራለሁ። እስካሁን ምንም ነገር የከፋ አለመምጣቱ ወደፊትም ሁሉ ነገሮች ሰላም ናቸው የሚለውን ጉዳይ በፍጹም ያዘናጋው አይገባም። ከምንም በላይ በጣም አስፈላጊ ነገር ሰላም ወደ ሀገሪቱ አስፍኖ አሁን እንደመታ የውጭ ኢንቨስተሮች ሀገሪቱን ጥለው እየወጡ ነው። አገሪቱን ለኢንቨስትመንት በጣም በጣም የተመቻቸ ማድረግ ያስፈልጋል። ይሄ ደግሞ አጠቃላይ መንግስት ጋር ያለው ቢሮክራሲ ጋር የሰላም መጥፋቱ መደፍረሱና የምሰማው ደግሞ የሰኪሪቲ አጠቃላይ ሀገሪቱ ተዘዋውሮ እራሱ ለመስራት በጣም አስፈሪ ነው። እኔ ራሴ ተጉዤ የነበረ እና በጣም የሚያሰራ ነገሮች አሉ እና ይህንን ነገር መፍትሄ ማበጀት ያስፈልጋል። የሙስና ነገር በጣም መስመር የሳተ ነው። በጣም በቃ ከግል በግሉ ውላ ነው ያጋጥመኝ እና ለትንሽ ጉዳይ ያለ ሙስና የማይሰራበት ደረጃ ደርሷል እና እነዚህን አይነት ነገሮችን አድሬስ ማድረግ ያስፈልጋል። በጣም አመሰግናለሁ ዶክተር አብዱል መናም። በአሜሪካ ድምፅ አድማጮቻችን ስም እኔም አመሰግናለሁ። ሰላም ሚሽ